የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አንቱ የተባሉ በመብራት የሚፈለጉ ፕሮፌሽናልስ አሉ በየሀገሩ። እነኝህን እንዴት አድርገን ነው ተቀናጅተው በመስራት እውቀትን በመለዋወጥ የጤና አገልግሎት እና የሀገርን ካፓሲቲ በጤናው ብቻ ሳይሆን በሌላውም ሴክተር ያለውን ካፓሲቲ ቢልድ ማድረግ የሚቻለው በሚል ያንን ነው ይዤ የተነሳው ጡረታ ስወጣ። አባይድ ይባላል ድርጅቱ። አላያንስ ፎር ብሬን ጌይን ኤንድ ኢኖቬቲቭ ዴቨሎፕመንት ነው የሚለው። ኢትዮጵያ ደግሞ በጣም በርካታ ፕሮፌሽናልስ አሏት በያገሩ። ዶክተር ተዋበች ብሻው ናቸው። በአገር ውስጥም በዓለም አቀፍ ተቋማትም የበርካታ አስርት ዓመታት የአመራር ተሞክሮ ያካበቱ ጉምቱ የጤና አጠባበቅ ባለሙያና ተሟጋችም ናቸው። የአዲሱ የ2017 ዓመተ ምህረት የመጀመሪያ የራዲዮ መጽሔት እንግዳችን አድርገን ጋብዘናቸዋል። የህዳሴ ግድብ ግንባታና ሙሌት በአመዛኙ መጠናቀቅን ተከትሎ ስር የሰደደ የኤሌክትሪክ ኃይል ምንጭ እጥረት ላለባት አገር ተስፋና ብሎም ለአካባቢው ሀገራት የኤሌክትሪክ ኃይል የማቅረብ ህልሟ እውን የሚሆንበት የህዳሴ ግድብ ቃል ኪዳን ይይዝ ይሰምር ይሆን? እርግጥ አዲሱ ምዕራፍ ተከፈተ። ከዚህ ተዛምደው የሚነሱት ስጋቶችና ተጨባጭ ፈተናዎችስ? ስንል ስንል ጠይቀን የብዙዎችን ትኩረት በሳበው ሰሞንኛ ርዕስ ከሦስቱ የጉዳዩ አዋቂዎች ጋር የጀመርነው ወቅት በቃላችን መሠረት ዛሬ ይጠናቀቃል። ጊዜያችን ከፈቀደም ከአንድ እውቅ ድምፃዊ ጋር የምናደርገው ቆይታ ሌላው ዝግጅት ነው። ሁለቱ ቋሚ የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥም ለዝግጅቱ ውበትና ለዛ ብቻ ሳይሆን ዘወትር በመጽሔት ዘይቤ እንደምንለው ያለነርሱ መጽሔት መጽሔት አይሆንምና ለምሽቱ ያልናቸውን በወጉ መራርጠናል መሆኑን እንደምንሰነበታችሁ እሁድን አብራችሁን በማምሸታችሁ እያመሰገንን ከዛሬ መስከረም አምስት ሁለት ሺ አስራ ሰባት ዓመተ ምህረት ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ታየና አሉላ ከበደ ሰዓቱ አራት ሲደፈን አብረናችሁ ልንቆይ ብቅ ብለናል። አሁን የሰዓቱን የዓለም ዜና እናስቀድማለን፣ እንመለሳለን። ሰላም ጤና ይስጥልን አድማጮቻችን፣ እንደምናምሽታችኋል። የምሽቱን ዜናዎች የማሰማችሁ አስመማየ ነው ነኝ። አቶ ጌታቸው ረዳ የጠሩት ህዝባዊ ስብሰባ አዳራሽ ውስጥ በተፈጠረ ግርግር ተቋረጠ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ዛሬ መስከረም አምስት ቀን 2017 ዓ ም በሽረ እንደ ስላሴ ከተማ የመሩት ህዝባዊ ስብሰባ እንደተጀመረ መቋረጡን የክልሉ ኮሚኒኬሽን ጽፈት ቤት አስታውቋል። ውይይቱ የተቋረጠው መድረኩ እንዲረብሹ ተልዕኮ በተሰጣቸው ሰዎች ነው በማለትም ጽፈት ቤቱ በስም ያልጠቀሳቸውን አካላት ወንጅሏል። የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው የሽረ እንዳስላሴ ከተማ ህዋት ጽፈት ቤት ኃላፊ አቶ ሀጎስ ካሳይ በስብሰባው መስተጓጎል ላይ እጃችን የለበትም ብለዋል። በሌላ በኩል ሰሞኑን በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ አመር የህዋት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ አሳስበዋል። ሙሉጌታ አጽብሃ በዚህ ጉዳይ ላይ አጭር ዘገባ ይዟል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም ከክልሉ ሰሜናዊ ምዕራብ ዞን ነዋሪዎች ጋራ ለመወያየት ዛሬ መስከረም አምስት ቀን 2017 ዓመተ ምሕረት በሽረንዳ ስላሴ ከተማ የመሩት ህዝባዊ ስብሰባ የተቋረጠው ገና እንደተጀመረ በተፈጠረው ግርግር መሆኑን የክልሉ ኮሚኒኬሽን ጽሕፈት ቤት አስታውቋል። ውይይቱ የተቋረጠው መድረኩን እንዲረብሹ ተልዕኮ በተሰጣቸው ሰዎች ነው ሲልም ቢሮው በስም ያልጠቀሳቸውን አካላት ወንጅለዋል። በመድረኩ ተሳታፊ እንደነበር የገለጸው ሳምሶም ክብሮም የተባለ የከተማዋ ነዋሪ በበኩሉ ውይይቱ ለመጀመር ዝክረ ሰማዕታት በመካሄድ ላይ ባለበት ወቅት አንዳንድ እናቶች ያለቅሱ እንደነበር አስታውሷል። በመቀጠል ሁኔታዎች ወደ ጩኸትና ግርግር ተቀይረው ስብሰባው መቋረጡን ገልጿል። የትግራይ ክልል ኮሚኒኬሽን ጽሕፈት ቤት በመግለጫው በአዳራሹ የነበሩት አብዛኞቹ ተሳታፊዎች በተለይም ወጣቱ የስብሰባውን መካሄድ በመደገፍ ድምፁን በከፍተኛ ሁኔታ ማስተጋባቱን ጠቁሟል። በግርግር ምክንያት ተቋርጦ ግን ለሌላ ጊዜ ተራዘ ተዘብዋል ብሏል። በመድረኩ ተሳታፊ እንደነበረ የገለጸው ሳምሶን ክብረን በበኩሉ ህዝባዊ ጥያቄ ለማቅረብ የገባን ሰዎች ሀሳባችን ሳንገልጽ ወጣን ብሏል። ወጣቱ መስማት ያለበትን ወቀሳም ይሁን ምስጋናም ይሁን ችን እንዳይሰማ አድርገዋል። የትግራይ ህዝብ፣ የሽረ ህዝብ የማይወክል ከስር የነበረው ህዝብ አንዱ አስታለቅ ተጠቅላላ ሁሉ ያለቅሳል፣ አንዱ አስታጨበጭ ተጠቅላላ የሚያጨበጭበት ሁኔታ ነበር የነበረው እና ሀሳብ እንዳይሰማ የብጥብጥ ስራ ነው ማለት ይችላለሁ። የስብሰባውን መቋረጥ የተሰማው የህወሓት መሪዎች በፕሪቶሪያው ስምምነት አፈጻጸም በአስራ አራተኛው ድርጅታዊ ጉባኤና ከአዲስ አስተዳዳሪዎች ሹመት ጋር በተያያዘ ያላቸው ፖለቲካዊ ልዩነት በቀጠለበት ወቅት ነው። የሽረ እንዳስላሴ ከተማ ህወሓት ጽሕፈት ቤት ኃላፊ አቶ ሐጎስ ካሕሳይ ስብሰባው የከተማው አመራሮች የማያውቁትና ያልተጋበዙበት ነው ሲሉ ለአሜሪካ ድምፅ ተናግረዋል። በስብሰባው መስተጓጎል ላይ እጃችን የለበትም ብለዋል። ስብሰባው እንደ ከተማ አስተዳደር አይታወቅም። ስብሰባውን የጠራው የጊዜው አስተዳደሩ እንደሆነ ይነገራል። ሆኖም የከተማው ጊዜው አስተዳደር ሳይሆን ሌላ በውጭ ያለ አካል ነው ያዘጋጀ ናቸው። በአዳራሹ የነበረው ሁኔታ በተመለከተ ግልጽ መረጃ የለንም። ኦሪንቴሽን የተሰጣቸው ናቸው። የረበሹት የተባለው ግን ህዝብ ለማደናገር ነው ነው ያሉት አቶ ሐጎስ አክለውም እንዲሳተፉ ስላልተጋበዙ በስብሰባው ላይ እንዳልተገኙ ጠቁመዋል። በዚህ ጉዳይ ከዞኑ አስተዳደርና ከክልሉ ኮሚኒኬሽን ጽህፈት ቤት አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም። ባለፈው አርብ መስከረም 3 ቀን 2017 ዓ ም በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳ አምባሳደር ማይክ ሀመር የህወሀት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ማሳሰባቸው ይታወሳል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም። በኢትዮጵያና በሶማሊያ መካከል ሊካሄድ የነበረው ሶስተኛው ዙር ውይይት ለሌላ ጊዜ ተላለፈም። ውይይቱ ለሌላ ጊዜ የተላለፈው በኒውዮርክ ከሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በመገጣጠሙ ምክንያት መሆኑን ሁለት የሶማሊያ ከፍተኛ ባለስልጣናት አስታውቀዋል። ስለ ጉዳዩ ለመገናኛ ብዙሃን ለመናገር ፈቃድ ስለሌላቸው ስማቸውን እንዳይገለጽ የጠየቁት አንደኛ የሶማሊያ ባለሥልጣን የውይይቱ ጊዜ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጉዞና ዝግጅት ጋር መገጣጠሙን ተናግረዋል። ሁለተኛው ባለሥልጣን በበኩላቸው ለውይይቱ ለመዘጋጀት ያለው ጊዜ አጭር እንደሆነ ገልጸዋል። ውይይቱ የፊታችን ማክሰኞ መስከረም ሰባት ቀን ቱርክ አንካራ ላይ እንዲካሄድ ቀጠሮ ተይዞለት የነበረ ሲሆን መቼ እንደሚካሄድ አልተወሰነም። ነገር ግን ከተባበሩት መንግስታት ጠቅላላ ጉባኤ በኋላ ውይይቱ ይቀጥላል ተብሎ ይጠበቃል። የኢትዮጵያ ዲፕሎማቶች ንግግሩ መራዘሙን በማስመልከት አስተያየት እንዲሰጡ ከቪኦኤ ለቀረበላቸው ጥያቄ ወዲያውን ምላሽ አልሰጡም። ባለፉት ሐምሌና ነሐሴ ወራት በቱርክ ሸምጋይነት በአንካራ የተካሄዱት ሁለት ዙር ውይይቶች በሁለቱ ሀገራት መካከል ባለው ውጥረት ላይ ለውጥ ማምጣት አልቻሉም። አዲስ አበባ ከሶማሌላንድ ጋር የባህር በር የመግባቢያ ስምምነት ከተፈራረመች ወዲህ ሶማሊያና ኢትዮጵያ በዲፕሎማሲው ውዝግብ ውስጥ ናቸው። የሶማሌላንድ ባለስልጣናት እንደሚሉት በመግባቢያ ስምምነቱ መሠረት ኢትዮጵያ የባራይን ለመገንባት የሚያስችላት 20 ኪሎ ሜትር ዝማን ያለው ወደብ ለ50 ዓመታት በሚቆይ ልጅ ታገኛለች። በምላሹም ለሶማሌላንድ እንደ ነፃ ሀገር እውቅና በመስጠት የመጀመሪያው ሀገር ትሆናለች። ሶማሊያ በበኩሏ ስምምነቱን ሉዓላዊነቷን እንደ ጣስ አድርጋ ትመለከተዋለች። በኢራን የሚደገፉት የሁቲ አማጽያን ዛሬ ወደ የተኮሱት ሚሳይል በማዕከላዊ እስራኤል በሚገኝ ክፍት መሬት ላይ ቢያርፍም በቤን ጉሪዮን ዓለም አቀፍ አውሮፕላን ማረፊያ የማስጠንቀቂያ ድምፆች እንዲነሳ አድርጓል። እስራኤልም ለዚህ ጥቃት ወታደራዊ ምላሽ እንደምትሰጥ ፍንጭ ሰጥታለች። እስካሁን በሰው ሕይወት ላይም ሆነ ሌላ ያደረሰው ከፍተኛ ጉዳት ስለመኖሩ የተገለጸ ነገር ባይኖርም የእስራኤል መገናኛ ብዙሃን ሰዎች ወደ ቤን ጉሪዮን ዓለም አቀፍ አውሮፕላን ማረፊያ ለመጠለል ሲሽቀዳደሙ የሚያሳይ ምስል አሳይተዋል። የአውሮፕላን ማረፊያው ባለሥልጣናት በበኩላቸው ብዙም ሳይቆይ መደበኛ ሥራው መጀመሩን ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከጥቃቱ በኋላ በካቢኔ ስብሰባ ላይ በሰጡት አስተያየት ተመሳሳይ ምላሽ እንደሚሰጥ ፍንጭ ሰጥተዋል። ሁቴዎች እኛን ለመጉዳት ለሚያደርጉት ማንኛውም ሙከራ ከባድ ዋጋ የሚከፍሉ መሆናቸውን ማወቅ ነበረባቸው ሲሉም ተናግረዋል። የሁቴ አማጽያን ወታደራዊ ቃል አቀባይ ብርጋዴ ጄኔራል የህያ ሳሬ በቴልአቪቭ አካባቢ ወታደራዊ ኢላማ ላይ ያነጣጠረ የባለስቲክ ሚሳይል መተኮሳቸውን ተናግረዋል። የብሪታንያ የውጭ ጉዳይ ሚኒስትር ዴቪድ ላሚ ዛሬ ውድ በሰጡት አስተያየት ዩክሬን ከሩሲያ ምድር ዘልቆ ጉዳት የማድረስ አቅም ያለው የረዥም ርቀት መሳሪያ እንድትጠቀም መፍቀድ ኔቶን ከሞስኮ ጋር ከለየለት ጦርነት ውስጥ ያስገባታል በሚል የሩሲያው ፕሬዚዳንት ቭላድሚር ፑቲን ለሰነዘሩት ማስጠንቀቂያ በመደንፋት ወንጅሏቸዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በዋይት ሀውስ ተገናኝተው ኬቭ ከምዕራባ ለሚቀርብላትን የጦር መሳሪያ አጠቃቀም ላይ በዚህ ሳምንት መወያየታቸውን ተከትሎ በሩሲያና በምዕራብ ዓለም መካከል ያለው ውጥረት ከፍተኛ ደረጃ ላይ ስለመድረሱም ተገልጿል። በመጨረሻም በቱኒዚያ የፕሬዚዳንታዊ ምርጫ ዘመቻ ቅስቀሳ ተጀመረ። የቱኒዚያ የፕሬዚዳንታዊ ምርጫ ወቅት ቅስቀሳ ትላንት ቅዳሜ በይፋ ተጀምሯል። ይህም የአገሪቱ ሁኔታ እያሽቆለቆለ ነው ያሉ ቱኒዚያውያን ቁጣቸውን በዋና ከተማ ጎዳናዎች ላይ በመውጣት ከገለጹ ማግስት ነው። በዚህ ዓመት መጀመሪያ ላይ ባለሥልጣናት ለወራት የዘለቀ ስር ማዕበል ከጀመሩ ጊዜ አንስቶ ትልቁ በሚመስለው ተቃውሞ አርብ ዕለት በመቶች የሚቆጠሩ ቱኒዚያውያን ሰላማዊ ሰልፍ በማካሄድ የፖሊስ መንግሥት ሲሉ የጠሩት ይህ ድርጊት እንዲያበቃም ጠይቀዋል። አድማጮቻችን ለምሽቱ የያዝናቸው ዜናዎቻችን እነዚህ ነበሩ። አስማማየ ነው ነበርኩኝ። ከቀሪ የራዲዮ መጽሔት ዝግጅቶች ጋር ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። መልካም ምሽት ይሆንላችሁ። እሁድ መስከረም አምስት ሁለት ሺ አስራ ሰባት ዓመተ ምህረት በድጋሚ ጤና ያስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ይታየናል ከምሽቱ የራዲዮ መጽሔት ቅንብሮች ጋር አሁን ተመልሰናል። በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ከዚህ ቀደም ያሰማናትና ስለ መጸው ወራት የተጻፈች በሚመስል ዘይቤ የተደረደረች ግጥም ነች ለምሽቱ የመረጥናት። እዩ በቃ ጨለማነህ ብለሽ እኔን ስትተቺ ዘለሽ አትጠግቢ ስገሽ አሰለቺ። ወርሃ ጽጌ ነው ዓመት ሙሉ ላንቺ ደግሞ በየቀኑ ፋሲካ ነው ኑሮሽ። የዓለም ሰቀቀኑ ሩቅ ነው ለጆሮሽ። የፍጥረት ሰቆቃ ለጋ ነው አእምሮሽ፣ ገላሽም ነው ጮርቃ። ሌላም አለልሽም ኖረሽ እዩ በቃ በየጎዳናሽ ላይ አደይ የሚያነጥፍ በየዛፉ ቅርፊት ስምሽን የሚጥፍ በስቶልሽ ፈልቶልሽ አንቺን የሚያሽሙንሙን ቀምሰሽ አታውቂም የብቻነት ሸክሙን። አዎ መፈቀር መታጀብ ከኔክታር ይጥማል። ግን ደግሞ ይገጥማል በተወደዱበት አንደበት በተወደሱበት አንደበት መነቀፍ። ውብ ገላ ጠብቆ እርጥብ ንፋስ ማቀፍ። አንዳንዴ ይገጥማል የማይሰምር ምኞት የማያልቅ ጥበቃ። ሌላም አልልሽም ኖረሽ እዩ በቃ። አንቺ ደስታ ወዳጅ በለምለም አጸድ ውስጥ ቢራቢሮ አሳዳጅ ኑሮ የምትታይሽ እንደ ጣዎስ ቀልማ እንዳትሸወጂ በአዝማሪዎች ዜማ፣ በሸንጋዮች ቃላት ሕይወትም እንደ ጃርት የእሾህ ቀሚስ አላት። ተድላም ከሐዘን ጋር ያልፋል በፈረቃ ከሳቅ በስተጀርባ ይሰለፋል ሲቃ ሌላም አልልሽም ኖረሽ እዩ በቃ ማረሽ፣ እዩ በቃ። ገጣሚ በእውቀቱ ስዩም። ለኦፕቲሚስቶች መጪውን በብሩህ ገጹ ማየት እንደማለት ማየት መጠበቅ ለሚወዱ የሳምንቷን ምርጥ ግጥም እርግጥ ምሽቱም ተጀምሯል። የገጣሚውን የግርጌ ማስታወሻም እናክልና ወረሃ ጽጌ የአበባ ወር ስፕሪንግ አኦስ በሚያምር ህብረ ቀለማት የተዋበች ወፍ ፒኮክ ሲል በእውቀቱ በግርጌ ማስታወሻው አስፍሯል። ገጣሚ በእውቀቱ ስዩምን ለግሩም ግጥሙ እናመሰግናለን። አዲስ ዓመት 2017 ከባተ የመጀመሪያው ዝግጅታችን ይህ መሆኑ ነው። ከእንቁጣጣሽ እንቁለጣጣሽ አንስቶ ምን የበረታ ስቃይና እንግልት፣ የኑሮ ውጣውረድ እና መልከብዙ ፈተናዎች እንዳሸን የፈሉበት የማያቋረጥ የሚመስለው ሰው ሰራሽ ስቃይ ማብቂያ የራቀ ቢመስል ጨለማው ገፎ ጎህ መቅደዱ፣ ዶፉም ማባራቱ እርግጥ ሩቅ የሚመስለው አዲሱ ቀን የሚሻል ቀን እንደሚመጣ ሰው በመሆናችን ብቻ ከውስጣችን ያለ የሚመስለው ያ የተስፋ ብርሃን መፈንጠቁ አይቀርምና በሰው ልጅ ልቦና አድሮ አቆጥቁጦ ያ ነገን እንድንናፍቅ የሚያደርግ ምትሃት ለአዲሱ ዓመት ቅርብ ይመስላል። ለምሽቱ የተሰናዱት ልዩ ልዩ ቅንብሮችም በዚሁ ስሜት የተቃኙ ናቸው። ወደዚያ ከመዝለቃችን አስቀድሞ ታዲያ አንድ ሌላ የራዲዮ መጽሔት ልማድ እናስከትል። ጠርዝ ላለው የሙዚቃ ወቅ ቀጠሮ ከተያዘለት ድምፃዊ ሚካኤል በላይነህ አዳዲስ ስራዎች አንዷን ነበር ያጣጣም ነው። የእድሜ ልክ የህዝብ ጤና ጥበቃ ባለሙያ በጡረታ ዕድሜያቸውም ያለመታከት ለህብረተሰብ ጤናና ሁለንተናዊ ደህንነት የሚሟገቱ በሀገር ውስጥም በዓለም አቀፍ ተቋማትም በጤና ጥበቃ አመራር ሰጭነት ዳጎስ ያለ ልምድ ያካበቱ አዋቂ ናቸው። ሴት የጤና መኮንን መሆን አትችልም ቢባሉ ስልጠናውን ስጡኝና መሆን እንደምችል አሳያችኋለሁ ብለው ገና በለጋ ወጣትነት እድሜያቸው አመት ሙሉ የተሟገቱበትን ዘመን መለስ ብለው ፈገግ እያሰኛቸው ያስታውሳሉ። የኤችአይቪ ኤድስና የወባ ወረርሽኝን በየሀገሩ በሙያቸው ተፋልመዋል። ከጡረታቸውም ወዲህ የቅርብ ጊዜውን ኮቪድን በእውቀታቸው ተዋግተውታል። የእሳቸውን ከአምስት አስርት ዓመታት የረዘመ የሙያ ዘመን ከዛሬው የተራቀቀ የቴክኖሎጂ ጊዜ ጋር እያነጻጸሩ የዛሬ ወጣቶች ቴክኖሎጂን ለሕብረተሰብ በሚበጅ መንገድ እንዲጠቀምበት ይመክራሉ። ከዶክተር ተዋበች ጋር ረዘም ያለ ቆይታ ነው ያደረግ ነው። ተከታተሉ። ዶክተር ተዋበች ስለ ጊዜው እጅጉን እናመሰግናለን። እንኳን ለ2017 ዓመተ ምህረት አደረሰው። በጣም አመሰግናለሁኝ ፕሮግራማችሁ ላይ ስላቀረባችሁኝ። የመልካም አዲስ አመት ምኞቴን ለእናንተም ለቪኦኤ አድማጮች በሞላና ኢትዮጵያ ውስጥ ላሉ ከኢትዮጵያም ውጭ ላሉ ኢትዮጵያውያንና ኢትዮጵያውያት እንኳን አደረሳችሁ ብዬ ደስታዬን መግለጽ እፈልጋለሁ። መጪው ዘመን ደግሞ ስኬት የተሞላበት ጤና፣ ሰላም፣ ደስታ የሰፈነበት ጊዜ እንዲሆንልን ምኞቴንም ለመግለጽ እፈልጋለሁኝ። ዶክተር ተዋበች እስኪ ይህን ጊዜ የአዲስ ዓመቱን መልካም ምኞት ዛሬ ያሉትን ብርቱና ፈታኝ ሁኔታዎች ለሰው ልጅ ጤና አደገኛ የሆኑ ሁኔታዎች እርስዎ ካሳለፉት እድሜ ልክ ካገለገሉበት የህብረተሰብ ጤና አጠባበቅ ሥራው ካካበቱ ልምድ አንጻር በሕብረተሰብ ጤና አጠባበቅ ሥራው ካካበቱት ልምድ አንጻር ሰላምና ጤናን በአዲስ ዓመት ተስፋ ከማሳደር አስፈላጊነት ጋር አዛምደው ቢያነሱልን። እንደምናውቀው፣ ሁላችንም በሀገራችንም በዓለማችንም ሰላም በጣም ወሳኝ ጉዳይነቱ ከመቼውም የበለጠ እየተወቀ ነው። ሰላም ሲባል ደግሞ ለጤናም ቀጥተኛ አስተዋጽኦ አለው። ጤናን ያነሳሁት ለምንድን ነው? እኔ የጤና አጠባበቅ ባለሙያ ነኝ እና በዚህ ሙያ በጣም ረዥም ጊዜ አገልግያለሁ። እንደ አውሮፓ አቆጣጠር ከአስራ ዘጠኝ ስልሳ ዘጠኝ ጀምሮ እስካሁን ድረስ በቅርቡ ሀምሳ አምስተኛ የአገልግሎት አመታችንን አክብረን ነበር አንድ ጋ ሆነን። ጤና ለሁሉም ወሳኝ ነው። ጤና ሲባል አለመታመን ብቻ ሳይሆን ደግሞ በማህበራዊ፣ በስነ ልቦና፣ በተለያዩ ጉዳዮች ጤናማ መሆን ያስፈልጋል እና ጤና እንደዚህ በጠባቡ የበሽታ መኖር እና ለመኖር አይደለም ውሳኔው እና እኔም የምወደው ፕሮፌሽኔ ነው። ከገጠሪቱ ኢትዮጵያ ቦንጋ ጀምሮ በተለያዩ ጊዜዎች በጤና ጥበቃ ዋናው መስሪያ ቤት የክትባት ፕሮግራም የእናቶችና ጤና አገልግሎት በሀገር ውስጥ እንዲስፋፋ እንደዚሁም ደግሞ የጤና አጠባበቅ ትምህርትና የሰው ሀይል ማሰልጠኛ መምሪያ ኃላፊም ሆኜ የተለያዩ ኃላፊነቶችን በመያዝ አገልግያለሁ። በሙያዬ ከባለሙያዎች ጓደኞች ጋራ በመሆን ለሀገርም ለራሴም ለትውልድም የሚተርፍ የተቻለንን ያህል አስተዋጽኦ አድርገናል እና ስለዚህም ነው ይሄ በዓላችን የጤና ይሆንልን የሰላም ይሆንልን ብለን የምናከብረው ሀምሳ አምስተኛ ዓመት አብረን ሆነን አክብረናል ብለው ነበረ በጤና አጠባበቅ ባለሙያዎች ማህበር ነው ሙያ አጋሮችን ነው ማንን ነው በዛ ውስጥ የገለጹት ጎንደር ኮሌጅ የገባ ነው በአስራ ዘጠኝ ስልሳ አምስት ጊዜውም እየረዘመ ስለሄዳ አንዳንዱ ነገር ይዘ እና በስልሳ አምስት ፓብሊክ ሄልዝ ኮሌጅ ገባን በስልሳ ዘጠኝ ተመረቅን ተመረቅን የጤና መኮንን ባለሙያዎች የነበርን እኛ ሁላችን ተሰብስበን እስከ ዛሬ ምን ሰራን? ምን ችግር አጋጠመ? ምን ከሌሎች የጤና አጠባበቅ ማህበራት ጋር ሆነን እና የተለያዩ ድርጅቶችም እንዲሳተፉ ጋብዘን ውይይት አድርገን ነበረ። በውጭ ሀገርም እንደዚሁ ባለም አቀፍ ተቋማት ውስጥ በከፍተኛ የአመራር ደረጃም አገልግለዋል። ዶክተር ተዋበች እስቲ ገለጽ ቢያደረጉልን። እውነት ነው። በዛም እንደዚሁ አገልግያለሁኝ። መጀመሪያ ከጤና ጥበቃ የተለያዩ ኃላፊነቶች ጋር ካገለገልኩ በኋላ ዩኒሴፍ ዩናይትድ ኔሽንስ ቺልድረንስ ፋንድ አገር ውስጥ ለስድስት አመት ከሠራው በኋላ የጤናውን ጉዳይ በመምራት ህንድ አገር ሄጄ የጤና ጉዳይ ኃላፊ በመሆን ለአምስት አመት ያህል አገልግያለሁ። እዛ በኋላ ወደ አፍሪካ ልምጣ አልኩኝ። እንግዲህ ህንድ ካገለገልኩ በኋላ መጀመሪያ የመጣሁት ናሚቢያ አገር ነበር። የዩኒሴፍን የጤና ፕሮግራም በመምራት ለአምስት አመት ያህል ሰራው። ቦትስዋና የሚባል ሀገር ደግሞ ሄድኩኝ። ኤች አይ ቪ ኤድስ በጣም በጣም በተለይ በደቡብ አፍሪካ እና በዛ ሬጅን በጣም ከፍቶና አይሎ የነበረበት ጊዜ ነበር። አጌን በዩኒሴፍ ፕሮግራም ኃላፊ በመሆን የጤና ፕሮግራም ኃላፊ በመሆን እና ደግሞ የዩኒሴፍ ያገሩ ምክትል ተጠሪም በመሆን እዛም እንደዚሁ ኤች አይቪ ኤድስ እንዴት ለመግታት ይቻላል የሚል ትልቅ ስራ የተሰራበት ጊዜ ነው። እዛ ስድስት አመት ከሰራው በኋላ ጡረታ ወጣሁኝ እና አሁን እንግዲህ ወደ አገር ተመለስኩኝ ሰርክሉን ለመሙላት በዛ በዛ ውስጥ ነው እድሜን የፈጀሁት እና አሁንም በተለያየ በና ጤና አጠባበቅ ባለሙያዎች ማህበር አሁንም እዛ ውስጥ በመማክርት ጉባኤ ውስጥ እሳተፋለሁ። ሌላው ደግሞ አንድ የኢንተርናሽናል ኢንስቲትዩት ኦፍ ፕራይመሪ ሄልስ ኬር የሚባል አለ። ቲንክ ታንክ ግሩፕ አለው። ያንን ቲንክ ታንክ ግሩፕ በመምራት እሳተፋለሁ። እንደዚሁም ደግሞ ቮለንቲር አድርገን የተወሰን ፕሮፌሽናል ስንጠራራ እና አንዳንድ ችግር ሲመጣ ሳይንቲፊክ የሆነ ጽሁፍ ከልምዳችንም ከሊትሬቸርም አገሮቹ ከሄዱበት ሂደትም አይተን ለሚመለከታቸው ኃላፊዎች በኮቪድ ጊዜ ያንን አድርገናል። በተለይ ደግሞ የዚህ የዳያስፖራው ግሩፕ የኢትዮጵያ ዳያስፖራ ፕሮፌሽናልስ አገር ውስጥ ካሉ ፕሮፌሽናልስ ጋር አብረው ቲም አፕ አድርገው እየተገናኙ እየተመካከሩ እንዲሰሩ ለማድረግ ብዙ ጥረት ተደርጓል። ብዙ አስተዋጽኦም ተደርጓል የጤና ጥበቃ ሚኒስቴር፣ ሌሎች የመንግስት መስሪያ ቤቶች በሞላ በተሳተፉበት። ያ እውቀት ነው አሁን የሚያስፈልገው ያንን ማኔጅ ለማድረግ እና ያ እውቀት ሌላ ሶርስ ጋር ካለ እና እዛ ደግሞ ኢትዮጵያ ሊረዱ የሚችሉ ፕሮፌሽናልስ ካሉ ከእነሱ ጋር በመሆን ለመስራት ተችሏል። እነዚህን ነገሮች ነው አረዘምኩ መሰለኝ። እነዚህ ነገሮች ነው እየሰራን የቆየ ነው። በዚህ በእውቀት ግግር ላይ ደግሞ ከጤናው ሴክተሩ በኋላ ጡረታ ወጥቼ ኢትዮጵያ ከተመለስኩ በኋላ ያየሁት ምን ነበረ? የጤና አጠባበቅ መምሪያ ኃላፊ ሆኜ በነበረበት ጊዜ ብዙ ፕሮፌሽናልስ ወደ ውጭ ወጡ ነበረ። ብዙዎቹ ደግሞ በዚያን ጊዜ አይመለሱም። ኦኬ። እዚህ ባሉበት ግን እውቀታቸውን አሻሽለዋል፣ ራሳቸውን አሻሽለዋል፣ ልምድ ብዙ ቀስመዋል እና አንቱ የተባሉ በመብራት የሚፈለጉ ፕሮፌሽናልስ አሉ በየሀገሩ እና እነኝህን እንዴት አድርገን ነው ሲስተማቲካሊ ሰስቴይነብል በሆነ መልክ አገር ውስጥ ካሉት ፕሮፌሽናልስ እና ኢንስቲቱሽንስ ጋራ ተቀናጅተው በመስራት እውቀትን በመለዋወጥ የጤና አገልግሎት እና የሀገርን ካፓሲቲ በጤናው ብቻ ሳይሆን በሌላውም ሴክተር ያለውን ካፓሲቲ ቢልድ ማድረግ የሚቻለው በሚል ያንን ነው ይዤ የተነሳው ጡረታ ስወጣ አባይድ ይባላል ድርጅቱ። አላያንስ ፎር ብሬን ጌን ኤንድ ኢኖቬቲቭ ዴቨሎፕመንት ነው የሚለው። ኢትዮጵያ ደግሞ በጣም በርካታ ሀይሊ ኳሊፋይድ እና ኤክስፒሪየንስድ የሆኑ ፕሮፌሽናልስ አሏት በያገሩ የዚህን ሀገር ታውቁታላችሁ እና ይህንን ይህንን የማይገኝ ሪሶርስ ይዛ ኢትዮጵያ በባለሙያዎች እጥረት ሰፈር ማድረግ የለባትም። ሀገር ውስጥ ያሉ ባለሙያዎች አሉ ከነሱ ከዚያ ውጭ ካሉትና የተለያየ ልምድ ከቀሰሙት ጋራ እንዴት አድርገን ነው ስርዓት ባለው መልክ ቱዌ የሆነ ዲያስፖራውም እውቀትና ስኬት ጌን የሚያደርግበት ሀገር ውስጥ ያለውም ባለሙያ እና ተቋም ከዚህ ከውጭ ካለው ፕሮፌሽናል ጌን የሚያደርግበት የሚለውን እዛ ላይ ነው አሁንም እየሰራው ያለው። በቱታውዘንድ ሲክስ ነው ሪታየር ያረኩት። ከዛን ጊዜ ጀምሮ አሁንም ከአባይድ ጋር ነኝ። ሌላውንም የጤና ጉዳይ እየሰራው ቢሆንም እና ሌሎች ሀገሮች ሁላችንም እናውቃለን፣ በጣም እድገታቸውን ያፋጠኑት በተለያየ ጊዜ ከሀገር ውጭ የሄዱ ዜጎች በየቦታው የቀሰሙትን እውቀት ለሀገራቸው እንዲያካፍሉ እድል እያመቻቹ ነው። አሁን ቴክኖሎጂው ተስፋፍቷል እና ብዙ ነገር ማድረግ ይቻላል። ብዙዎቹን በዚህ አጋጣሚ በዚህ ድርጅት አማካኝነት ያገኘኋቸው ውጭ ያሉ የተማሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ህዝባቸውን ለማገልገል ከማንም የበለጠ ፍላጎት እና ዝግጁነት አላቸው። አገር ውስጥ ያለውን ሁኔታ አመቻችቶ የሚያስፈልገው ፖሊሲና አደረጃጀት ኖሮ ይህንን የእውቀት ክምችት ታፕ ማድረግ ቢቻል እዚህ ያሉትን ፕሮፌሽናልስ የሚሰጡ ብቻ ሳይሆን እነሱም እዛ ሄደው እያዩ ተምረው እየተቀበሉ በሁለቱም በኩል ኢንሪችመንት ሊኖር ይችላል። እዚህ ላይ ነው አሁን ሙግት ያለው። በፖሊሲ ተደግፎ በተግባር በስርዓት በስልት ኮንቲኒዊቲ ባለው መልክ እንዲሰራ የሚደረግበት መንገድ ቢኖር ጥሩ ነው። በዚህ ሁሉ ውስጥ ደግሞ ዋናው ተዋናይ የሚሆኑት እነኚህ እውቀታቸውን ያካበቱ ልምድ ያካበቱ ባንድ በኩል ሆነው ወጣቶች ደግሞ አሉ ያንን ለመተካት በመስመር ላይ ያሉት የነዚህ ደግሞ ጥምረት ጥንካሬውን ይበልጥ ያደርገዋል። አዌርነሱን ይበልጥ ያደርገዋል። ውጤቱን ሶስት አራት ጊዜ እጥፍ ያደርገዋል። ወጣቶቻችን አሁን ቴክኖሎጂው ጋራ በጣም የቅርብ ግንኙነት አላቸው። ድሮ እኛ ከነበርንበት ምንም የሚወዳደር ነገር የለውም። ሌላ ዓለም ነው እና እነኝህ ወጣቶች ወደሚፈለገው ፍሬያማነት እንዲደርሱ ይሄ ቴክኖሎጂውን በአግባቡ እንዴት አድርገን ነው ለሕዝብ በሚጠቅም መልክ እንትን ማድረግ የምንችለው የሚለውን ማየት አለብን። የመጨረሻ ጥያቄ በጠይቅ ዶክተር ተዋበች ጤና አጠባበቅ ስራ ውስጥ በጣም ረጅም ጊዜ እንደሰራ እና የሰዎችን ህይወት መቀየር ትልቁ ዓላማ ያደረገ ሰው ስራ ነው እየሰሩ ያሉት እና በ2006 ጡረታ ወጥቻለሁ ያሉ ዛሬ እየሰሩ ነው። ምናልባትም ጠንካራ እንዲሆኑ አሁንም በዛ ጠንካራ ሁኔታ ውስጥ እንዲቆዩም ረድቶት ሊሆን ይችላል። ምናልባትም ደግሞ እንዲህ ያለ ስራ አንዴ ከገቡበት ሰው ለመርዳት አንዴ ከተነሱ በኋላ መመለስ የለምና ይሄ ለሌሎችም ምሳሌ ይሆናል። ከራስ ላለፈ ነገር መቆም እንደ እርሶ እድሜ ልኩም በዛ አይነት ስራ ውስጥ ያለ የትኛውም ሙያ ውስጥ ያለ የዛሬ ወጣት፣ ቅድም ያነሷቸውንም ሊጨምር ይችላል። አምስት ስድስት አስርታት የተጓዙበትን እድሜ ነው የምናየውና እንደው አንድ ወጣት ያን መንገድም እንዲያይ በጣም ለኔ ለኔ ለራሳችን የምንልበት አለምም ነውና በአንድ በኩል ብዙ ጥሩ ስራ የሚሰሩ ሰዎች ወጣቶች ይጨምራሉ። ግን በጠቅላላ የያዝንባሌ ባለበት ከራስ ላለፈ ነገር መኖር ፈቅዶ ያንን መንገድ ማድረግ ከየት ይመጣል? ከምን ይወለዳል? እንዴትስ ነው ያንን ማጎልበት የሚቻለው? እንደ አጭር መንገድ ካለው ወይ አጭር ያደክማል። ዩኖ ኮንቲኒዊቲ ያስፈልጋል። አንድ ነገር ተጀምሮ በዛ ላይ ቢልድ የሚደረግ አሁን የኢትዮጵያዊ ሴት የኢትዮጵያዊ ቫሊዩ እንደዚህ የሚባሉ ነገሮች አሉ። ወደ ላይ ከፍ አድርገን ስናየው እንግዲህ ከስር ጀምሮ ከተለያዩ ማህበረሰብ የተውጣጣ ነው እና ይህንን ማድረግ የሚያስከብር እኛ ብሎ የተነሳ አካሄድን ይዞ መቀጠል አሁን እኛ ኢትዮጵያዊ ሳይንቲስት ብለን ብንል ያ ኢትዮጵያዊ ሳይንቲስት ሳይንስ ዓለም አቀፋዊ ነው፣ ግን በዚህ ሀገር አገር ውስጥ ባለው ሁኔታና ችግር ላይ ችግሩን መፍታት የህይወትን አባጣ ጎርባጣ ለማስተካከል መሞከር እና ይሄ ከላይ ጀምሮ ያለ መሆን ያለበት ነው። መንግስት በየተቋሙ ከላይ ከአመራሩ ጀምሮ የሀገር መከባበር ደግሞ የሀገር ሽማግሌዎች፣ አዋቂዎች፣ በየዘርፉ ያሉ ባለሙያዎችን ልምዳቸውን አክብሮ ቦታ ሰጥቶ በነዛ እንደ ኢንስቲቱሽናል ሜሞሪ ብቻ ሳይሆን እኮ የሞራል አውቶሪቲ ያስፈልጋል። ከጣ አሁን ባለፈው ትዝ ይለኛል አንድ መጽሐፍ ሳነብ ነበረ። ለአፍሪካ ኔልሰን ማንዴላ ነበሩ አሉ ነበሩ። አሁን እንደዛ አይነት በየሶሳይቲው መውጣት አለበት እና ያንን ደግሞ እንዲወጣ የሚያግዝ ዋናው በዩኤን ውስጥ ብዙ ዓመት ስለሰራው የአንድ ሀገር መንግስት ዲውቲ ቤረር ነው ምክንያቱም ሄዶ ፈርሟል ይሄን ሀገር ፕሬዘንት አደርጋለሁ ብሏል በዛው አገር ውስጥ የሚሆኑት ነገሮች ሰብአዊ መብትን የሚጠብቁ በእውቀት የሚያሳድጉ ድህነትን የሚያጠፉ በጤንነት በትምህርት ልጆች ታንጸው እንዲያድጉ ይሄ ይሄ ድንጋጌዎች አሉ ያ መንግስት የዚህ ሀላፊነት አለበት የመንግስት ይሄ ተገቢነት አለበት ሲባል አመራሩን ይሰጣል እንጂ እያንዳንዱ የማህበረሰብ አባል በዛ ውስጥ ነው መግባት ያለበት። ለህግ ተገዥ መሆን ያስፈልጋል። የሞራል ደንብና ልኬት ይኖራል። ይሄ ነው የሶሳይቲያል ነገር ነው መሆን ያለበት። ዛሬ ተጀምሮ የሚያበቃ ሳይሆን ወይም ደግሞ አንድ መንግስት መጥቶ ሌላ መንግስት ሲሄድ እና ሌላ መንግስት ሲመጣ ሌላ ነገር እንትን ማድረግ ሳይሆን የአንድን ማህበረሰብ ስር ጀምሮ እየገነቡ እየገነቡ እየገነቡ መሄድ የሚቻልበትን ስርዓት መዘርጋት በጋራ ያስፈልጋል። መከባበር፣ መተማመን ያስፈልጋል። ሰላም ያስፈልጋል። ሰላም ለሁሉ ነገር መሰረታዊ ነው። ተስፋ ሊኖር ያስፈልጋል። እነኝህ እነኝህን ነገሮች የሚመቻቹበት ሁኔታ ቢፈጠር ደረስበታል ግን አሁን ቅድም እንዳልነው የቴክኖሎጂውም የሪሶርሱም የተለያዩ ነገሮች የተለያየ ጫና ስለሚፈጥሩ እነኝህ የምንላቸው ሰዎች ሁኔታዎች ድሮ እንደነበረው ቀላል አይደለም። ስለዚህ አንድ ልጅ ከናትና ከአባቱ ጋር ከአያቱ ጋር ጋራ ከመነጋገር ይልቅ ሞባይል ስልክ ላይ ቁጭ ብሎ የሚውል ከሆነ ዘንድ እንዴት አድርጎ ይያዛል? ስለዚህ እነዚህ እነዚህን ነገሮች በአግባቡ ተሰልተው ችግሩ ታውቆ ምን ብናረግ ነው ለሀገራችን የሚጠቅመው? ምን ችግር አለብን? ምን ብናደረግ ነው ከዚህ መውጣት የምንችለው የሚለውን በአንድነትና በጋራ ለማሰብ ለመወያየትና ወደ መፍትሄ ለመሄድ ቢሞከር ይቻላል እና ኮንቲኒዊቲ ባለው ትናንት የደረስንበትን ሳናፈርስ ትናንት ከነበርንበት ደግሞ ቢልድ እያደረግን እየቀጠን ቢልድ እያደረግን እየቀጠን መሄድ አሁን እንደ ቻይና አይነት ሀገሮች እንደ ህንድ አይነት ሀገሮች ዘግተው ነበረ ለተወሰነ ጊዜ። በኋላ ሲከፍቱ ግን ያንን የሰሩትን የገነቡትን ላይ ድረስ አድርሰው ከዛ በላይ ነው አሁን እየጨመሩ ያሉትና፣ የጠበቀ ሰንሰለት ጥብቅ ሰንሰለት ያስፈልገዋል እያሉ ነው። አያያዥነት ነው ያስፈልጋል። በተስፋ መጨረስ መልካም ነገር ነው። ቆንጅት እንደሚነሱት ርዕሶችና ዶክተር ተዋበች እንዳላቸው ልምድ ሰፊ ከዚህም የረዘመ መወያየት የሚጋብዝ ይመስለኛል ሌላ ጊዜ እንደምናገኝ ተስፋ አድርጋለሁኝ በቀጠሮ ብንለያይ ዶክተር ተዋበች ቢሻው እንግዲህ ሁል ጊዜም ቁም ነገር አስተማሪ የሆነ መልዕክት ይዘውም ነው በዝግጅታችን የሚመጡት እጅጉን አድርገን እናመሰግናለን መልካም አዲስ አመት ዜር ስጥልን አሜን አሜን እኔም በጣም አመሰግናለሁ አድማጮችም በዚህ አጋጣሚ ሁላችንም በሰላም የምናስበው ተሟልቶልን ለአገር እና ለሰላም ለልጆቻችን እድገት ተስፋ አስበንበት እያንዳንዳችን እርምጃ የምንወስድበት ዓመት እንዲሆንልን እኔም ምኞቴን እገልጻለሁ። በጣም አመሰግናለሁ። በቀደመው ፕሮግራማችን ጀመር ያደረግነው ውይይት ነው። ተከታዩ ጭብጥ ታላቅ ተስፋ የተጣለበት ግድብ ግንባታና ሙሌት መጠናቀቅና ቀጣዩ ምዕራፍ በእርግጥ የአባይ ቃል ኪዳን ይይዝ ይሰምር ይሆን? በቀዳሚው አብይ ሥራው መገባደድ እና በቀጣናው የሚታዩ ሌሎች ተዛማጅ ጉዳዮች ዙሪያ የሚታዩት ሁኔታዎች ቀጣዩን ምዕራፍስ እንደምን ይቀርጹት ሲሆን የሚለውን ጨምሮ በአዋቂ አይን የሚፈተሹትን ቁም ነገሮች ዳር ለማድረስ ሶስቱ የጉዳዩ አዋቂ እንግዶቻችን ተመልሰዋል። ልባት ካደረግንበት ጭብጥ ነው የምንንደረደረው። የእንግዶቻችንን ማንነት ለማስታወስ ያህል ጥሩ ሰው አሰፋ እባላለሁ። እኔ በታምፓ ፍሎሪዳ፣ በተለይ ዋና አየር ንምትከም የምንሰራ በተለይ ደግሞ በዚህ በህዳሴ ግድብ ሁኔታ ዊ አስፋዬር ከሚባል በጎ አድራጎት ጋር የምንሰራ ነኝ። አመሰግናለሁ። ስርጋ በስገኝ ታንኪዩ አሉላ ድሎ ስለሰጠህኝ። ስሜ ማህሙድ ሰትትኩዬ ይባላለሁኝ። በአለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ። ናይል ኢን ዘ ሌጋል ኤን ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ ኤን ኮንቲኒቲ የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽን ነበረ። ከዊአስፓር ጋር አብሬ እሰራለሁ። በህዳሴ ግድቡ ና በናይል ቤዚን ዙሪያ በጠቅላላ የህግ ባለሙያ ነኝ። እሺ አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ ይባላለው። አጠቃላይ የናይድ ውሃ አጠቃቀም ምክንያታዊና ፍትሐዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው። ፒኤችዲ ትራይን የምሰራው ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው። አሁን ያለው እንዳልከው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊ አስፓየር ውስጥ የምሳተፋለው። ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደ ሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል፣ ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደርጉ ኦርጋናይዜሽኖች ጋር ብሮ ይሰራለሁ። በመቅደላዊት እንደተገለጸው የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያንም አቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጠቀሜታዎች ይታያሉ። ዶክተር ጥሩሶ ከፖሊሲ አንጻርም እንዲያዩት ነው ይሄን ጥያቄ የማነሳው። ከተግባራዊነት አንጻር ምንድን ነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አይደለም እና አላማው፣ የሚቀጥለው ምዕራፍ ለመግፋት ምንድን ነው የሚጠይቀው? ሁለተኛ የአቅምም የፍላጎትም ቅድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደሚያይ በእርግጥ የትኛው ነውስ ማድረግ የሚቻለው ወይስ ሁለቱም ይደረጋል? በምን መልኩ ነው የሚቀጥለው ምዕራፍ የሚኬደው? በጣም በጣም ወሳኝ ጥያቄ ነው ያነሳኸው አሉላ። ምክንያቱም ሁሉም ሰው የሚጠይቀው ነው። እኛም ለምሳሌ እንደ ቮለንቲር ሆነን ስንሰራም ህዳሴ ግድብ ምንድን ነው ለሰው የሚያደርሰው የሚለውን ከባልደረቦቼ ከመቅደላዊትም ከዶክተር መሀመድ ጋር የምንሰራው ስራ ነው። ስለ ኤሌክትሪክሲ ስናወራ ትልቅ ነገር ነው የሚቀርብን እኔ እንደማየው ምክንያቱም መስራት ብቻ ሳይሆን ማቅረብም አለብን። እኛ ደግሞ ይሄንን ለሰው መቅረብ አለበት የምንል ስንሰራ የነበረው። ስለዚህ የሚመረተውና ሰው ጋ ይቀርባል የሚለው ብዙ ስራ የሚጠይቀው ነው። አሁን በምሳሌ ብናየው አንድ ሺህ አምስት መቶ ሀምሳ ሜጋዋት ማቅረብ ስንችል ያን ያህል እየተጠቀምን አደለም። ስለዚህ እሱን በደንብ መጠቀም አለብን። መግደላዊት እንዳለችው ይሄ ደግሞ ኢንቨስትመንት ዲስትሪቢሽን ላይ ያስፈልገዋል። እኔ በነገራችን ላይ በጣም ነው የማመሰግነው፣ አሉላ አንተ ስለ አዲስ አበባ ውሃም ጠይቀህን ነበረ። ይሄንን ከመብራት ጋር ከውሃ ጋር የሚገናኝ ያነሳው ነገር እና ሰው ሊገባው በሚችል ሁኔታ ያነሳኸው በጣም እግዚአብሔር ስጥህ ይህንን ማንሳት ለሰው የሚገባው ነው። ከአዲስ አበባ ውሃ ጋር ባመጣ እኔ ከምሰራበት ከማቀው የአዲስ አበባ ውሃና ፍሳሽ ለምሳሌ እስከ መቶ በነዳጅ የሚሰራ ጀኔሬተር አለ፣ የኤሌክትሪክ ማነጫ። እሱ ማለት በጣም ውድ ነው። እኛ እዚህ እኔ እንደ ትልቅ ሜትሮ ውሃ አቅራቢ እንጠቀማለን። ይህን የምንጠቀመው ግን ሄሪኬን መጥቶ ሁላችንንም ከደመሰሰን ነው ስለዚህ እንደዛ የሚሆን ነገር የምናየው ነገር። ግን የኤሌክትሪክ መቆራረጥ ሰው ብቻ ሳይሆን ውሃ ማቅረቡንም ትልቅ ተጽዕኖ አለው። ስለዚህ ይሄ የሚቀጥለው ሁኔታ እንደምናየው ጥሩ ስራ የተሰራው ምን ያህል ማመንጨት እንችላለን፣ ግን ይሄን ሰው ጋር እንዴት እናደርሳለን። በተለይ ደግሞ በውሃም ለሰዎች ጋር በሚደርሰው እሱን እንድንሰራው የሚለውን ላስምር ቅድሚያ ያልከው ነገር በጣም ትክክል ነው። ፕራዮሪቲ ምንድን ነው እንሽጥ ወይስ እንዴት ይሁን የሚል ነገር አለ። ይሄ በጣም አስቸጋሪ የሆነ ነገር ነው። ሁላችንም ፕሮፌሽናል የምንባል ሰዎች ያየነው ነገር ነው። መጀመሪያ የምንፈልገው ለህዝቡ እንዲደርስ ነው። ይሄ እውነት ለመናገር ግን፣ አንድ መረዳት ያለብን በአሁን ሰዓት እኔ የመንግስትን ጥናት የመንግስትን ኢንፎርሜሽን ተጠቅሜ ነው አሁን መንግስት ራሱ ግማሽ የሚሆነውን እየተጠቀምን አይደለም ይለናል። ስለዚህ ይሄንን እንግዲህ የሚመነጨውን ሀይል እንዴት ነው መጠቀም የሚለው በደንብ ማሰብ ያለብን ነው እንደ አገር። የተወሰነው እንሽጠው፣ ትክክል፣ የተወሰነ እንሽጠው። ያ ተሸጦ የት ነው የሚሄደው? ይደርሳችኋላል ነው ሰዎች በሌላ እያንዳንዱ ሰዎች ደግሞ አንድ እኔ ማስመር የምፈልግበት ምንድን ነው የህዳሴ ሁኔታ ሲጨርስ እያንዳንዱ ሰፈር ይገባል ማለት አይደለም። ግን ያ የሚሆነው ምንድን ነው ሌሎች ሁኔታ ኤሌክትሪሲቲ በዊንድም ሌሎች አይነቶች ሰዎች ጋር እንዲደርስ የሚደረግ ስለዚህ እሱን በደንብ መስራት ያለብን ሁኔታ ይመስለኛል። ዶክተር መሀሙድ ወደ አንተ ልምጣና ንዑስ ሀገራዊውን ሁኔታ ብንመለከት አልፎ አልፎ በአንዳንድ ነጥቦች ተነስተዋል። አስራ አንድ የተፋሰሱ ሀገሮችን የሚመለከት ነው። አባይ የተማከለ አጠቃቀም ይኑር ነው እንጂ ሌሎች አይጠቀሙ አይደለም እና የመግባቢያ ስሜቱ ምናልባትም የሚቀጥለው የዓለም ትልቅ ፈተና የውሃ ችግር ይሆናል ተብሎ በሚታሰብበት እንዴት ይዳኛልን በወጉ ማወቅ ይጠይቃልና በሀሳብ ደረጃም በጽሁፎች ያቅርብ ያለሁ ያልከውን አገራቱ እንዲስማሙበት የሚጠበቀውን ሰነድ እንዲግባቡበት በማድረጉም ሆነ እንደ አቅጣጫ እንዳቀራረብም ከዚህ ሁኔታ ሌሎች ሀገሮች ተጠቃሚ ነኝ ወይም ደግሞ ጥቅሜን አላጣሁም፣ አልተነፈኩም የኢትዮጵያ ተጠቃሚም ሆን የኔ ችግር ነው ብሎ እንዳያዩ ምንድን ነው እንደ አቅጣጫ የሚታየው ቀደም ብለህ ጨረፍ ያደረግከውና አሁን ዘርዘር ብታደርግልን የምትችለው ሀሳብ? እሺ፣ አመሰግናለሁ አሉላ። አይ ቲንክ ይሄ ክሪቲካል የሆነ ነጥብ ነው። እንትኑን እንደገና ሪፍሬም ማድረግ የሚፈልጋል። አሁን እንበልና ትልቅ የሆነ የሆነ ፓይ አለ ወይም የሆነ አምባሻ አለ እንበል እና ሁሉንም ሲበላ የኖረ ግለሰብ ከዛ ከአምባሻው ላይ የሆነች ፍርካሽ፣ ትንሽ ቁራሽ የሆነ ነገር ሌላ ወገን ሲጠይቅ ያቺ የምትወሰደው ቁራሽ እንደ ጉዳት ኮንሲደር መደረግ ይኖራል። አሁንም ከተፋ ከታችኛው የተፋሰስ ሀገራቶች ነገ ከነጎዳም ዲዛይን የምናደርገው የሕግ ማዕቀፍም ሆነ ምንም ያቺን ቁራሿን አምባሻ እስከዛሬ ከነበራቸው ኢንታይትልመንት የሆነ ነገር አሳልፈው መስጠት ግድ ይላል ማለት ነው። ይሄ በዓለም አቀፍ ህግ ደግሞ ኢኩተብል በሆነ በርትዕና በምክንያት የተመሰረተ አጠቃቀም ብሎ ዲፋይን ያደርገዋል። በዩኤን ዋትር ፖርት ኮንቨንሽኑም ኮንቨንሽኑ የኮኦፕሬቲቭ ፍሬምወርክ አግሪመንቱ ማለት ነው። የታችን የተፋሰ ሀገራቶች አይጎዱም። ቅድምም ማንንም የማይጎዳ ሁሉንም የሚጠቅም ብዬ ስገልጽ ምን እያልኩ ነው? እስከዛሬ የለመዱትን ነገር በጠቅላላ እየተጠቀሙ ይቀጥላሉ ማለት አይደለም። የሚቀየር ነገር አለ። ያ የሚቀየረው ነገር ደግሞ በህግ አሁን ባለው ተጨባጭ ሁኔታ ኢትዮጵያ እየተጎዳች፣ እነሱ እየተጠቀሙ ያለበት ሂደት ነው። ኢትዮጵያ ሲግኒፊካንት የሆነ ሀርም እየደረሰባት ነው። ሌላኛው መርህ ደግሞ ሲግኒፊካንት የሆነ ወይም ጉልህ የሆነ አሉታዊ ተጽዕኖ አለማድረስ ነው፣ በተፋሰስ ሀገራቶች ላይ ማለት ነው። ኢትዮጵያ አሁን ባለው ተጨባጭ ሁኔታ ሙሉ የሆነ ተጽዕኖ እየደረሰባት ማግኘት የሚጠበቅበትን ጥቅም ሳታገኝ እየቀረችበት ያለበት ሂደት ስለሆነ ማለት ሰው የሆነ ነገር እነሱ ጊቫፕ ሲያደርጉ የሆነ ነገር ሲሰጡ ኢትዮጵያ የማትጎዳበት ሂደት ይፈጠራል እነሱም የማይገባቸውን ጥቅም አያገኙም ማለት ነው የሚገባቸውን ጥቅም ግን አግኝተው የሚሄዱበት ነባራዊ ሁኔታ ይፈጠራል ማለት ለዚህ ደግሞ አሁን ከህጉም ከምኑም በላይ ሲግኒፊካንት የሆነው ነገር ምንድን ነው ከህዳሴ ግድቡ በላይ ለኮንሰፕቲቭ ዩዝ የሚጠቅም ፕሮጀክቶችን መስራት ማለት ለእርሻ ልማት፣ ለመስኖ ልማት ግንባታ የሚውሉ ፕሮጀክቶችን መስራት ግድ ይላል ማለት። ያንን ስናደርግ አሁን ባለው ተጨባጭ ሁኔታ የህዳሴ ግድብ በባህሪው ነን ኮንሰፕቲቭ ነው። ውሃው በሚሞላበት ሰዓት የተወሰነ ውሃን ሊይዝ ይችላል። ከዛ በኋላ ግን ውሃው ከተሞላ በኋላ በቃ ተርባይኑን እየመታ ወደ ተፈታችን የተፋሰስ ሀገራቶች ይሄዳል። ምንም አይነት ጉዳት የለውም። ያለው ነባራዊ ሁኔታ የሚቀጥልበት አግባብ ይፈጠራል ማለት ነው። ግን ይሄንን በኮንሰፕቲቭ ደግሞ ከውሃው ላይ ያላትን ሸር ኢትዮጵያ ክሌም ልታደርግበት የሚገባው ሂደት ምንድን ነው? ከህዳሴ ግድቡ በላይ ለመስኖ ልማት ግንባታ የሚሆኑ ፕሮጀክቶችን ማሰብ ግድ ይላል ማለት ነው። አንደኛ ይሄ ክሪቲካል የሆነ ነጥብ ነው። ከዛ ሲቀጥል ደግሞ የህዳሴ ግድቡንም ቅድም ጠቆም ለማድረግ እንደሞከርኩት እንደ መደራደሪያ መጠቀም የሚቻልበት አግባብ አለ። በተለይ ደግሞ ኦፕሬሽን ስቴጅ ላይ ደርሰናል ብሏል ዶክተር ጥሩ ሰውም ፊሊንግ ሂደቱ እያለቀ ኦፕሬሽን ስቴጅ ላይ እየደረስን ነው ማለት ነው እና ህዳሴ ግድቡ በምን አይነት መልኩ ማኔጅ ይደረግ የሚለው ነገር አሁንም ድረስ የታችኛው ተፋሰስ ሀገራቶች ኢንትረስት አላቸው። በምን አይነት መልኩ ማኔጅ ይደረግ፣ በምን አይነት መልኩ ኦፕሬት ይደረግ፣ የአባይ ውሃ አጠቃቀም በጠቅላላ በምን አይነት መልኩ ይዳኝ የሚለውን ነገር ማለት ነው። ኢትዮጵያ ምን ማድረግ አለበት? አሁን ጽሁፌ ላይ ጆርናልስ ኢንተርናሽናል ላይ የታተመች ጽሁፍ ናት። እሷ ላይ ጠቆም ያደረግኩት ነገር ምንድን ነው? ለምን የህዳሴ ግድቡን እንደ ባርጌኒንግ ሽፕ አንጠቀምበት? መልካም። የውጭ ፖሊሲ አቅጣጫው ራሱ ከዚህ አንጻር መቃኘት አለበት። የነገውን ራቅ አድርገን የምናየውን ብቻ ሳይሆን ዛሬ ያለውንም ሁኔታ ሚዳስስ ይመስላል። ዜናዎች ለተመለከተ ግብጽ ሶማሊያ ውስጥ ጦሯን ያስገባችበት ሁኔታ ነው ያለው። ምናልባትም የዚህ ግድብ ማለቅ ያላስቆሞ ሌሎች ሁኔታዎችን ማጣምሮ ማየት የሚፈልግ የሚጋብዝ ሁኔታ ያለ ይመስላል። በአንድ በኩል በጣም በአስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር የውስጥ እርስ በእርስ ጦርነት ያለባት፣ ከፍተኛ ድርቅና ረሃብ፣ የኢኮኖሚ ሁኔታ በከፍተኛ ደረጃ አስቸጋሪ ሁኔታ ውስጥ ያለ አገር ተስፋ የሚፈነጥቅ እንዲህ አሁን እንደምትነጋገሩበት ያለ በልማትም የሰዎችን ህይወት ወደ ተሻለ አቅጣጫ በማምጣትም መብራት ኩራዝ ብልጭ የሚልበትንም ተስፋ ስራ በመስጠትም ብዙ ነገር የሚያሳየውን ያህል በፈተና ውስጥ የሚታይ ነውና የሚቀጥለው ገጽ ዛሬ ካሉት ነገሮችም ጋር እንድታዛምዱ እፈልጋለሁ። ቀደም ብያ ያጠቃቀስኳቸውን ወዲሁም ደግሞ ዘለቄታ ያለው ልማት ማካሄድ የሚችል አቅም መሰረተ ልማቶችን መዘርጋት የሚችል መዋለ ንዋይ መኖርና ለመኖር ዓለም አቀፍ እገዛዎች በሌሉበት የተሰራ ግድብ እንደመሆኑ አሁንም የዓለም አቀፍ ሀብትን መጠቀም በማይቻልበት መቀጠል ይችላሉ። እነኚ ሁሉ ሁኔታዎች እንደው ቢያንስ ማነጋገር የሚችሉ ፍሬ ነገሮችን ብትፈነጥቁ። መቅደላዊት ከአንቺ ልጀምር። ጥሩ ነጥብ ነው ያነስኸው አሉላ። ዶክተር ማህሙድም ዶክተር ጥሩ ሰውም እንደነካኩት ይህ ህዳሴ ግድብ ኃይል ማመንጫ ግድብ ነው ዴፍኔትሊ አሁን ኮንሰምቲቭ ወደ ሆነ ውሃውን ወደሚጠቀም መስኖ ላይ ያተኮሩ ፕሮጀክቶች ያስፈልጉናል። ፐርካፒታ ስቶሬጅ የሚባል ነገር አለ። ለእያንዳንዱ ዜጋ ምን ያህል ውሃ ተጠራቅሟል ሀገር ውስጥ የሚል ሜትሪክ አለ እና ለኢትዮጵያ ሲታይ በጣም ትንሽ ነው። ትንሽ መሆኑ የሚያመለክተው ምንድን ነው? ድርቅ ቢከሰት፣ ጎርፍ ቢመጣ፣ የሆነ ከኖርማል ወጣ ያለ ሲዌሽን ቢከሰት የምንደገፈው ነገር የለንም እንደማለት ነው። ለዛ ነው አሁን ትንሽም ነገር ሲመጣ ሀገር ኢትዮጵያ የምትንገዳገደው። ለዛ ነው ድርቅ ወደ ረሃብ የሚለወጠው ለዛ ነው ስቶሪ። ስለዚህ ህዳሴ ግድብ ትልቅ አኮምፕሊሽመንት ሆኖ እሱ እንዳለ ሆኑ የሚቀጥለው ጎሎቻችን ግን ከህዳሴም ግድብ በላይ ኢምፓክት ያላቸው ጎሎች መሆን አለባቸው። ወደ ያንን ስናስብ ደግሞ መስኖን፣ ማልቲ ፐርፐዝ ፕሮጀክቶች የሃይድሮ ፓወርን መስኖንም ፎከስ ያደረጉ ማጠራቀም የምንችለውን ውሀ የሚጨምሩ አይነት ፕሮጀክቶች በደንብ ያስፈልጉናል። ይሄ በፋይናንስም ትልቅ እገዛ የሚያስፈልግ ነገር ነው። ደግነቱ የውጭ ፈንደሮች አሁን ግድብ መስራት የሚለው አይዲያ ላይ ትንሽ ሀሳባቸው እየተለወጠ ነው። በፊት ብዙ አይወዱትም ነበረ። በተለይ ናይል ቤዝን አካባቢ ኢትዮጵያ ውስጥ ግድብ እንገንባ ሲባል ሁልጊዜ ተቃውሞ ነበር የሚከሰተው። አሁን ግን የአየር ንብረት ለውጥንም አስታኮ እነዚህ የተጠራቀመ ውሃ ግድቦች ያላቸውንም ጠቀሜታ በማመዛዘን ይመስላል እሱንም ካፒታላይዝ ማድረግ እንችላለን። ግን በልመና እኖራለን ማለት ደግሞ አጓጉል ነገር ነው። የህዳሴ ግድብ አንድም የሚያሳየው ነገር ያመላከተን ነገር አዎ ማድረግ እንችላለን የሚለው ነው። ስለዚህ በተቻለ አቅም በእርዳታም፣ በብድርም በራሳችንም ቢሆን ኢትዮጵያ ውስጥ ያለንን የስቶሬጅ ካፓሲቲ መጨመር መቻል አለብን። ያለንን ዝናብ ፋርነስ አድርገን ወይም አጠራቅምን እንዴት አድርገን አመቱን ሙሉ በቂ ውሃ እንዲኖረን ማድረግ እንችላለን የሚለው የሚቀጥለው የቤት ስራችን ነው ያ መሀመዱን ቅድም እንዳነሳው ኔጎሽሽን ቴብል ወይም የድርድር መድረክ ላይ ስንመጣ የተሻለ አቅም ይሰጠናል። እንደ እኩል ፓርትነር ወይም እንደ እኩል ሀገር መነጋገር እንችላለን። ፕራክቲካል ኢምፕሊኬሽንም አለው። ለሀገራችን የተሻለ የውሃ ካፓሲቲ ይኖረናል። የተሻለ ኃይል የማመንጫ ኃይል የማመንጨት ካፓሲቲ ይኖረናል። ድርቅም ረሀብም ቢከሰት የተሻለ አቅም ይሰጠናል። ከዛም ባሻገር ግን ለኢትዮጵያ ፖለቲካል ፖዚሽን በተለይ ና ይሉ አጠቃቀምን በተመለከተ የተሻለ አቅም ለቨሬጅ፣ ልክ እንደ ህዳሴ ግድብ ዶክተር መሐሙድ እንዳነሳው ልክ እንደ ህዳሴ ግድብ ለቨሬጅ የሚደረጉ ፕሮጀክቶች ነው የሚሆኑት። ስለዚህ ያ ነው እኔ እንደሚታየኝ ያ ነው የሚቀጥለው ስቴፕ መሆን ያለበት። ቅድም ያነሳናቸው ይሄ ትራንስሚሽን ፕሮጀክት የትራንስሚሽን ላይኖቹን ማስፋፋት እንዳለ ሆኖ ማለት ነው። ከዛም ባሻገር ግን ፉድ ዋተር ኤነርጂ ኔክስስ የሚባል ኮንሰፕት አለ የምግብ የውሃና የሀይል አቅርቦትን አንድ ላይ እንዴት ነው እንደ እንደተያያዙ ኮንሰፕቶች አድርጎ ማሰብ ማለት ነው። አሁን የኔም የፒኤችዲ ሪሰርች የሚያመለክተው ኦልሬዲ የሚሰሩ ሪሰርቾችም የሚያመለክቱት ምንድን ነው፣ እያንዳንዱ ሀገር የራሱን መንገድ ብቻ የሚከተል ከሆነ አይበቃም። ያለን ውሃ ወደፊት ለሚኖረን የህዝብ ቁጥር ብዛት እና ወደፊት ለሚኖረው የውሃ ሀይል እና የምግብ ዲማንድ አይበቃም። ስለዚህ አገሮቹ መተባበራችን አንድ ላይ መጥተው መሀሙድ እንዳለው ሪዘርቮሮቻችን ወይም ግድቦቻችንን በሲምለስ በሆነ መንገድ ኦፕሬት ማድረጉ ወደፊት የሚሰሩ ፕሮጀክቶች እንዳ ህዳሴ ግድብ እንዳያጨቃጭቁ ይልቅ አንድ ላይ ሆነን ለሁሉም ሀገሮች ለአንድ ሀገር ለገንቢው ሀገር ብቻ ሳይሆን ለሌሎችም ሀገሮች ተጨማሪ ጥቅም እንዲኖራቸው ማድረግ እሱ አማራጭ ሳይሆን ያለን የመጨረሻ ያለን ብቸኛ መንገድ ነው። የኔም ሪሰርች እያሳለ እያሳየ ያለው እሱን ነው። ሌሎችም ሰዎች ሪሰርች የሚያሳየው ጥናት የሚያሳየው ያንን ነው። ያንን ለማድረግ ግን የፖለቲካል ዊሊንግነስ ያስፈልጋል። በተለይ እነዚህ ታችኞቹ ተፋሰስ ሀገሮች በቀና መንፈስ ወደ ኔጎሽቲንግ ቴብል መምጣት ወታል አለባቸው። ያንን አሁን ምንም ምክንያት የላቸውም ያንን ለማድረግ። ስለዚህ ለእነሱም እኛን እንደ እኩል ፓርትነር እንደያዩን የኔጎሽሽን ፊልዱም የተሻለ ሌቭል እንዲሆን እና እንዴት ነው አይን ለአይን እየተያየን ሚኒንግፉል የሆነ ኔጎሽሽን እንዲኖረን በኢትዮጵያ በኩል ስቶሬጅ ካፓሲቲያችንን በጣም በጣም በጣም መጨመር አለብን። ጠቀሜታው ለምግብም ለውሃም ለሀይልም አቅርቦት አገር ውስጥ ከሀገር ውስጥ ባሻገርም ለተፋሰሱ ከዛም ባሻገርም ፖለቲካሊ ለኔጎሽሽን ፕሮሰሱ የተሻለ አቅም ይፈጥርልናል። ለእኔ የሚታየኝ የሚቀጥለው ውስተት መሆን ያለበት ብዬ የማስበው እሱን ነው። እንግዲህ በርካታ ጭብጦች ናቸው የተነሱት። ዶክተር ጥሩሰብ ወደ እርስዎ ልመጣ ነው። በዚሁ በተነሳ ጥያቄ ነው የምንዘጋው ጂኦፖለቲክስ የሚባለው ቅድም ያነሳዋቸውን ነባራዊ ሁኔታዎችን ከግምት አስገብተው ይልቁንም ደግሞ ትኩሶችን ወታደራዊ እንቅስቃሴ የሚመስል ቅድም ዶክተር መሐሙድ ያነሳው የመልካም ጉርብትና ፈተና ላይ እየወደቀበት በሚመስለው ደከም ያለች ጎረቤት ሶማሊያ ለዚያ ሁኔታ አመቺ ሆና የታየችበት የሚመስል የግብጽ ወታደራዊ እንቅስቃሴ ጎልቶ እየታየ ያለበት የጦር መሳሪያዎችና ቁሳቁሶችን የጦር መሪዎችን ጨምሮ በሳምንቱ መሰንበቻውን የገቡበት እና የአካባቢውንም ሁኔታ ይልቁንም ደግሞ በአፍሪካ ሕብረት የሚመራው የሰላም ልኡክ እድሜ የሚጠናቀቅበት ወራት በቀሩበት የኢትዮጵያ ሚና እስከዛሬ በነበራት በሶማሊያ ውስጥ የነበራት ሚና ሁሉ የሚያንስ በት አይነት ሀሳብ ቀርቧል። ፍጥጫው መነሻው ሌላ ቢሆንም ለሶማሊያ ይህን ኢትዮጵያና ግብፅ መካከል ያለውን ውጥረት ወደ ሌላ ደረጃ እንዳያደርሰው ክልሉንም ወደ ከፋ ሁኔታ እንዳይወስድ የሚል ትንታኔዎች ሁሉ እየቀረቡበት ነው። ከዚህ አንጻር የውጭ የምጣኔ ሀብት ወታደራዊ ፖሊሲዎችና ስትራቴጂዎች የሚታዩበት ይሄ ጂኦፖለቲክስ የሚባለውን እንደው ከውሃ አንጻር ምን አይነት ነገሮች እንደው ይታዩታል? በጣም አመሰግናለሁ። ጥሩ ጥያቄ ነው። እኔ ምንድን ነው የምለው፣ እንግዲህ አንዳንድ ያነሳቸው ነገሮች ምን እንላለን ሳይንቲስት፣ እኔ የሃይድሮሎጂስት ነኝ። ዴታ ሳይንቲስት፣ ኖይስ እና ትሬንድ የምንለው ነገር አለ። ማለት አንዳንድ ነገሮች፣ የሚረብሹ ነገሮች እና በዛ ሳየው አንዳንድ ነገሮች የዛሬ ሀያ አመት የዛሬ ሰላሳ አመት ምን መሆን አለበት የሚለውን እንደው ወደኋላ ሄደን ብናየው ዞረን ዞረን እኛንም አገር በእኛም አገር አካባቢ ያሉ ሰዎች ህይወታቸውን ጥሩ ቦታ ስናደርሳቸው ነው እኛም አብረን ጥሩ ቦታ መድረስ የምንችለው። እና ይሄ ኖይዝ ቨርሰስ ምንድን ነው የሚባለው የሚሄደው የሚለውን ነገር እሱን ላስምርበት። ሌላ ወደኋላ ኋላ ልመለስና ይሄም አብሮ አንተ ከጠየቀኝ ጋር ላይ ያሉ አገሮች ምን መስራት አለባቸው የሚሉት ኢትዮጵያ በእርግጥ ከህዳሴ ግድብ በኋላ አሁን ግብጾችም በፖለቲካ ሊወሰድ ይችላል። ግብጾችም ሌሎችም መረዳት ያለባቸው እኛም ቢሆን ከህዳሴ በላይ የተወሰነ ውሃ ወስደን ገድበን ቢያንስ የተወሰነ ያህል የምግብን መሸፈን መቻል አለብን እና እሱ ትልቅ ነው። አሁን ሌላው ማንሳት የምፈልገው ቅድም መቅደላዊት አንስተዋለች። ሰዎች ብዙ ጊዜ ውሃ ሲቋጥሩ ምን ያህል ከእንትናችሁ ጋር የተገናኘ ነው የሚለውን ነገር ለአንሳና ቁጥር ለመስጠት ያህል አሜሪካ ወደ ዘጠና ሺህ የሚሆን ትንንሽ እና ትልቅ ግድቦች አላት ቻይና ብትሄድ መቶ ሺህ ኢትዮጵያ ጋር እንደዛ አይደለም ስለዚህ ውሃ መቋጠር ከቻለ እና ሰውን ማብላት ሰውን በመብራት ካደረግን ይሄ ቀጠና ላ ያለውን ችግርም እናጠፋለን። የሚል እኔ እሷን አመለካከቴ ብዙ ምሰራው በዚህ በአየር ንብረት መቀየርና ከዋጋም በተገናኛል። ውይይቱ ተጀምሯል። ምናልባት የመጨረሻውን እድል በተነሱት ነጥቦች ላይ ዶክተር መሐሙድ የምታክለው ነገር ካለ የመጨረሻና አድርገው አመሰግናል። ለአሉላ የውስጥም ፖለቲካችን ካለው ቨልነራቢሊቲ አንጻር የምትከተለው ፖለቲካ ከጎረቤት ሀገራቶቹ አንጻር በመልካም ጉርብትና ላይ የተመሰረተ መሆን አለበት ብያምናለሁ። እንደዛ ካልሆነ አሁን ያየነው በሶማሊያም ጋር የተፈጠረው ሊትራሊ እንደ ሎንቺንግ ፓድ መሆን የሚችልበት ሰርከምስታንስ ነው የተፈጠረው። ያ ማለት የግብፅ ወታደሮች ሶማሊያ ድንበር ላይ የገቡበት ሂደት ነው ያለው አሁን ከነገ ወዲያ ሚሊታሪ ኮንፍሮንቴሽን ቢኖር የሚኒተሪ ሰጥ አገባብ ቢኖር፣ በአንድም ሆነ በሌላ ሶማሊያ እንደ መመሸጊያ ልትሆን ነው ማለት በፊት ይከተሉት የነበረው የታጭኖ የተፋሳ ሀገራቶች ይከተሉት የነበረው አፕሮች ፕሮክሲ ነው ማለት እዚህ ውስጥ ያሉትን አማጽያኖች በጠቅላላ አርም በማድረግ በማስታጠቅ የሚኒታሪ ድጋፍ በማድረግ የፋይናንሻል ድጋፍ በማድረግ የፕሮፖጋንዳ ድጋፍ በማድረግ ኢትዮጵያ ውስጥ ያለውን ፖለቲካ ኪዮስ እንዲሆን የማድረግ ሂደት አሁን በአንድም ሆነ ሌላ ራሱ የፎሬን ፖሊሲ አቅጣጫችን ለራሱ ከጎረቤት ሀገራቶች ጋር ተጣገባ የምንገባ ከሆነ ከኤርትራ ጋር ሊሆን ይችላል፣ ከጅቡቲ ጋር ሊሆን ይችላል፣ ከሶማሊያ ጋር ሊሆን ይችላል፣ ከኬንያ ጋር ሊሆን ይችላል። እንደዛ የምንገባ ከሆነ ከሩቅ አካባቢ አሉ፣ በህዳሴ ግድቡም ሊሆን ይችላል፣ በሌላም በማንኛውም መልኩ በቀይ ባህር ላይ የሆነ ጉዳይ ሊሆን ይችላል። እኛን እንደ ትሬት አድርገው የሚያስቡን ሀገራቶች በጠቅላላ ኤክስኪውዝ ያገኛሉ ማለት ነው። ወደ ወደ ኢንተርናል ፖለቲክሳችን ውስጥ የመግባት ወደ ቀጠናችን ውስጥ የመቅረብ ፕሪቴክስት ያገኛሉ ማለት ነው። እና ያንን በደንብ ራምፍቅ የምናደርገው የምናደርገው እንደ መንግስት እንደ ሀገር የፎሬን ፖሊሲ ውሳኔዎቻችን በጠቅላላ ያላቸው ራሚፊኬሽኑን በደንብ መጠናት መቻል አለበት። ረጅም የሆነ ሾርት ተርም ምን አይነት ኢምፓክት አለው ከጎረቤቶቻችን ጋር፣ ከሩቅ ደግሞ እንደ ጠላት ከሚያዩን ሀገራቶች ጋር ያለው ነገር ምንድን ነው የሚለውን ነገር በደንብ መጠናት አለበት። በእኔ አንደርስታንዲንግ ኢንተርናሽናል ሪሌሽን ላይ አንድ ሪያሊስት የሚባል ስኩል ኦፍ ታውት አለ። የሰው ሀገራቶች ውስጥ ገብቶ በአንድም ሆነ በሌላ ያሉ የፖለቲካ ስንጥቃቶችን በማስፋት የራስን ጥቅም ማስጠበቅ አይነት ነገር ሂደት አለ፣ የተለያዩ ሀገራቶች የሚያደርጉት ማለት ነው። ኖርም ነው ይሄ፣ ነው ፕሪቬሊንግ የሆነ ቪው ነው ሪያሊስት ስኩል ኦፍ ታውት። እኛ ግን አሁን ካለንበት ነባራዊ ሁኔታ አንጻር በተለይ ደግሞ የዶሜስቲክ ፖለቲክሳችን እጅግ በጣም አስቸጋሪ ከመሆኑ አንጻር ፎሬን ፖሊሲያችንን ከዛ አንጻር ዲዛይን ማድረግ የሚጠበቅብን ጊዜ ላይ አደለን። አሁን ላይ በአንድና በአንድ ከጎረቤቶቻችን ጋር በመልካም ጉርብትና ላይ የተመሰረተ የፎሬን ፖሊሲ ማካሄድ ነው። እያደግን አቅማችን እየጠነከረ በሚሄድበት ሰዓት የውስጥ ፖለቲካ ችግሮቻችንን እየፈታን በምንሄድበት ሰዓት እንደገና ራሳችን ፓወር ፕሮጀክት ማድረግ የምንችልበት የቀጠናው አንከር የሆኑ ሀገር ሁነን የምንወጣበት ነባራዊ ሁኔታ ይፈጠራል ማለት። አሁን ላይ ግን እዛ ላይ አደለንም እና በጣም በጥንቃቄ መታየት አለበት። በተለይ ከሕዳሴ ግድቡም ጋር ከአባይ ጋም ከቀይ ባህር ጂኦፖለቲክስም አንጻር ጋር የምናደርጋቸው ድርጊቶች የፖለቲካ ሂደቶች፣ ፎሬን ፖሊሲ የሚመለከቱ ሂደቶች በጣም በጥንቃቄ ታየት አለባቸው ብዬ አስባለሁ። ላ በጣም አመሰግናለሁ። ቬሪ ክሪቲካል የሆነ ጥያቄ ነበር። መልካም አንኳር አንኳር ጭብጦችን አንስታችኋል። ውይይቱ ይቀጥላል። በዚህ የሚቋጭ አይደለም። የህዳሴ ግድብ ግንባታ መጠናቀቅ እና ሌላው ምዕራፍ መጀመር የቀጠናውን ፈተናዎች ጨምሮ ከግድቡም ሆነ ስራ ከሚጀምርበት ሁኔታ ጋር የሚያያዙ ፈተናዎች እና የመጪውን ያለምን ጊዜ የሚዳስሱ በርካታ ቁም ነገሮች አንስታችኋል። አድማጮቻችን ጥሩ ግንዛቤ የሚያገኙ ይመስለኛል። ዶክተር መሐሙድ እሸቱ ትኩዬ፣ ዶክተር ጥሩሰው አሰፋ፣ መግደላዊት መሳይ እንግዶቼ ለጊዜያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኛ ምናምን ክብራትና ክብራን የራዲዮ መጽሔት ፕሮግራማችን ተከታታዮች፣ ወጋችን አልተቋጨም። ሙሉውን ውይይታችንን በድረገጻችንና በማኅበራዊ ትስር ገጾቻችን ላይ እናኖራለን። ተወያይ እንግዶቻችንን የውሃ ጉዳይ አዋቂዎቹን ዶክተር ጥሩሰው አሰፋን እና መቅደላዊት መሳይ ደርብን እንዲሁም በውሃ ጉዳይ የሚነሱ ዓለም አቀፍ ውዝግቦች የሚዳኙበትን ሕግ ያጠኑትን ዶክተር መሐሙድ እሸቱ ትኩዬን እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25ና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ይታየንን ለአሁኑ በዚሁ የተሰናበትን። ሰላም፣ በደና።